አነጋጋሪውና አሳሳቢው የኮሮና ቫይረስ ወረርሽኝ ለደቀናቸው ፈተናዎች መላው ምን ይሆን? የሳምንቱ ሐኪሞን ይጠይቁ ትኩረት አድርጎበታል። የፕሮግራማችን የዘወትር ተባባሪ የተላላፊ በሽታዎች ሐኪምና በዊስካንሰን ዩኒቨርሲቲ ከጉዞ ጋር የተዛመዱ በሽታዎች ልዩ ክሊኒክ ዲሬክተር ናቸው። ፕሮፌሰር ዳውድ ሰይድ ሲራጅ ወደ ውይይቱ ሉ ሰላችሁ። ዶክተር ዳውድ በተደጋጋሚ በፕሮግራማችን እየቀረቡ ሙያዊ ትንታኔ ይሰጡናል። ዛሬም መልሰን አግኝተኖታል። ለጊዜው ቅድሚያ አመሰግናለሁ። አመሰግናለሁ። እኔም አሉላ የኮሮና ቫይረስ ወረርሽኝ አሳሳቢነት እያደር በፍጥነት እየጨመረ መጣ እንጂ እየቀንሰ አለመሆኑ ይታወቃል። ዶክተር ዳውድ በየሰዓቱ የሚለዋወጠውን የዚህን ወረርሽኝ ዓለም አቀፍ ይዞታ የሚመለከቱ መሠረታዊ ጭብጦችን ላስቀድምና አህዞችም ሆኑ አጠቃላይ ክስተቱን የሚመለከቱት ትኩስ መረጃዎች የሚነግሩንን እውነታዎች የወረርሽኝ ወዴት እያመራ ነው? ምንስ ሊደረግ ይችላል? የሚለውን ጨምሮ በባለሙያ ዓይን እንዲፈትሹልን እናደርግ። በዚህ ሰዓትና ቅጽበት በተለዋዋጭ ሁኔታ ውስጥ የሚታዩትን መረጃዎች ሰብሰብ አድርጌ ላስቀድምና እነሱም መሠረት አድርገው ሙያዊ ትንታኔ ይሰጡባቸዋል። አኅዛዊ መረጃዎችን ላንሳ ሰማንያ ሺህ ሰው ለቫይረሱ መጋለጡና ከአራት ሺህ ሰው በላይ ለህልፈት ከተዳረጉባት የወረርሽኙም መነሻ ከሆነችው ቻይና ቀጥላ ዘጠኝ ሺህ ዜጎቿ ለቫይረሱ የተጋለጡባት ወረርሽኙ ባሳየው ክፋት ሁለተኛ ደረጃ ላይ የምትገኘው ጣሊያን የወረርሽኙን ጠድፊያ መዛመት ለመግታት በያዘችው ጥረት የስልሳ ሚሊዮን ህዝቧን እንቅስቃሴ ገድባል። የመላ አገሪቱን መግቢያ መውጫዎች እንዲዘጉ አድርጋለች። በዩናይት ስቴትስም ቢሆን በዚህ ወረርሽኝ ሳቢያ ለህልፈት የሚዳረጉት ሰዎች ቁጥር በየዕለቱ እያሻቀበ ነው። በአሁኑ ሰዓት 27 ደርሷል። በአንጻሩ በዜና ከምንከታተላቸው ባሻገረ በአዎንታዊነት ሊታይ የሚችል እንደ ተስፋ ጭላንጭል ሊወሰድ የሚችል ከሆነ አንዳንድ ነጥቦችን በትይዩ እንመልከት። ከአጠቃላዩ 110 ሺህ ያህል ሰው፣ 113 ሺህ ነው የሚለው የዛሬው ስሌት፣ 60 ሺህ ግድሙ መዳን የቻለ መሆኑ ተገልጿል። የተያያዘ ሁሉ የሚሞትበት በሽታ አለመሆኑም ይታወቃልና ዶክተር ዳውድ በጣሊያን ለቫይረሱ በመጋለጥ የመጀመሪያው ሰውም ህመምተኛ ቁጥር አንድ የተባሉት ተሽሏቸው ከማገገሚያ መውጣታቸው ተገልጸዋል። እስኪ አሁን ያነሳዋቸውን ባለፉት ሁለት ወራት ውስጥ የዚህ ወረርሽኝ አሳሳቢነቱ እየጨመረ የመጣውን ያህል ምንድን ነው መንገዱ ውስጥ የሚታየው አጠቃላይ ሁኔታ እንዴት ይገመግሙታል? አመሰግናለሁ አሉላ። መቸስ ይህን ለሶስት ለአራት ጊዜ ተነጋግረንበታል። የምፈራቸው ነገሮች ከተነጋገርናቸው ውስጥ ተሳስቼ በሆን ደስ ይለኝ ነበር፣ ግን አካሄዱ በጣም የባሰ አስጊ የሆነ ነው የመጣው። ዓለማችን ከፍተኛ የወረርሽኝ አደጋ ያንዣበብባት ነው የሚመስለው። በአሁኑ ሰዓት የተላላፊ ህመም ሐኪሞች ብዙ ጊዜ አገሮች በዝግጅት ላይ እንደዚህ አይነት ነገር ሀፐን ቢያደርግ እንዴት ነው መከላከል ወይ ደግሞ መቆጣጠር ወይ ቀድሞ አውቆ ወደ ሌላ እንዳይዛመት ማድረግ የሚቻለው የሚለው ላይ ገንዘብ እንዲጠፋ ብዙ ጊዜ ነው የሚነገረው። ግን ሁል ጊዜ መከላከል ላይ የሚጠፋ ገንዘብ አስፈላጊ መስሎ ስለማይታይ በዓለም ደረጃ ነው ብዙ ገንዘብ ኢንቨስት አልሆነም እና በድንገት እንደዚህ ሲመጣ በአጭር ጊዜ መመለስ የሚቻል አይደለም። እንደምታውቀው ማንኛውም የተላላፊ ሕመም አይነት አንድ ቦታ ላይ ሲያከስም አንዱ ላይ ይነሳል። አሁን የሚታየው ያለው ቻይና ላይ እያከሰመ ያለበት ነው የሚመስለው፣ ቁጥሩን ስታየው። በሌላ ሁኔታ ጣሊያን ላይ አሁን አሜሪካ ላይም እየገባ ነው፣ እንደ አዲስ ነው፣ ቁጥሩ በየቀኑ እየጨመረ ያለው። የምንነጋገራቸው ቁጥሮች ራሱ ትክክል አይደሉም፣ ምክንያቱም በደቂቃዎች ነው የሚለዋወጠው። ትክክል። መቼስ እንደዚህ አይነት ሕመም እንዳይገባ መከላከል በጣም አስፈላጊ ነው ለአንድ ሀገር ብዙ አገሮችን ከመንካቱ በፊት እሱ ነው መሰራትም ያለበት። ግን የህመሙ ስርጭት በጣም ብዙ አገሮችን ኦረዲ ስለነካ በአሁኑ ሰዓት ከቁጥጥር ውጭ ስለሚያደርገው መከላከሉ ማሰቡ እንዳለ ሆኖ ከሱ አልፎ ይህ ህመም ከገባ በኋላ ሊደረጉ የሚችሉ ነገሮችን ማሰብና ማስተንተን የእያንዳንዱ አገር ኃላፊነት ሆኖ ነው በጣም ያስጨንቃል። ፕሮፌሰር ዳውድ ይሄን እስኪ በቀጥታ ወደ ኢትዮጵያ ጉዳይን እንውሰደው። አድማጮቻችን ብያሉበት በየትም በዚህ ዩናይት ስቴትስም እየተፈጠረ ያለው ያንኑ ያህል አሳሳቢ እየሆነና ቅድም ያሏቸውን የተቋማቱን ህብረ ሁኔታዎች ለመከላከል የሚደረገውን ጥረት የጤና ጥበቃ ባለስልጣናትን የህብረተሰብ ጤና አጠባበቅ ተቋማቱን ኃላፊዎች በፕሮግራማችን እየቀረቡ ትምህርታዊ ሀሳቦችን የሚሰሩትን የሚገልጻሉ። ነገር ግን እንደ ሀገር በእርግጥ ተዘጋጅተናል የሚለው ያሳስባል። ምን ይታየታል እንደ ኢትዮጵያ ላለ ሀገር? እንዳልከው ነው። መቸስ ማንም አገር ለዚህ ነገር ዝግጁ ነኝ ብሎ ደፍሮ መናገር አይቻልም። በአሜሪካ ደረጃ እያየ ነው ነው ስንት ክፍተቶች እና ቀዳዳዎች እንዳሉ እየታየ ነው። እንደዛ አይነት ገንዘብ ወጥቶም ነው የምለው ያለሁት እና አንድን አገር ብሌም ለማድረግ ወይ ደግሞ አልተደረገም ለማለህ አይደለም። ነገር ግን በአጠቃላይ በዓለም ደረጃ ዝግጅቱ ደካማ ሆኖ እያንዳንዱ አገር ደግሞ እጁን አጣጥፎ መጠበቅም የለበትም። የአቅሙን መስራት መቻል አለበት። የኢትዮጵያ የጤና ጥበቃ ሚኒስቴር እኔም እነሱ ጋር እየሰራው ስለነበረ እያየሁት ነው። በጣም በጠንካራ መንገድ በየቀኑ እየተካሄደ ያለውን በአገሪቷ ምርመራውን አስገብቶ በአራት በአምስት ሰዓት ውስጥ ውጤቱን ማድረስ የሚቻልበት ሁኔታ ዘርግተው በሚቻለው መቼስ እየተሯራጠ ነው። በአቅም ማለት ነው። ይሄ ህመም እንደማየው ከሆነ እንደ ስርጭቱ አካሄድ አፍሪካ ውስጥ በአሁኑ ሰዓት ብዙ ያልታየው እንጂ መግባቱ የሚቀር አይመስልም። ምክንያቱ የሰዎች እንቅስቃሴ እንዳለ ነው። የተጠቁት ሀገሮች ቁጥር እየጨመረ ነው። ሰው እንቅስቃሴ አልተገታም እና መግባቱ አይቀርም ይገባል ብሎ አስቦ ግጅት መጀመር የሚያስፈልግ ይመስለኛል። ጤና ጥበቃ ሚኒስትር እንቅስቃሴዎች እንዳይገባ በማድረግ ላይ ያሉት እንቅስቃሴዎች እና መከላከል ላይ ያሉት ስራዎች እንዳሉ ሆነው ቢገባ ደግሞ ህዝቡን እንዴት ነው አስተባብሮ ሪስፖንድ ማድረግ የሚገባው የሚለው ላይ ሆስፒታሎቹ ምን ያህል ጥንካሬ ላይ ነው ያሉት የሚለው ጥያቄን ጠይቆ እነሱን ማዘጋጀት ላይ ስራ መሰራት መቻል አለበት። ጣሊያን ጠቅላላ ሌላ ሕክምና የለም በአሁኑ ሰዓት። እያንዳንዱ ሆስፒታል ኮሪዶሩ ሳይቀር ተጓዦች ጤንነት የሚከታተል ማህበር አለን። ከዛ የሚልኩትን ኢሜል ሳይ በጣም ነው የሚያስጨንቀው። ምክንያቱ ሌላ ነገር የለም። ይሄ ነው የሚሰራ ያለው ሆስፒታል ዘጋጅታ ቁጭ የምትለው ነገር አይደለም። እያንዳንዱ ሌላው ሆስፒታል ሪፊት እየተደረገ እየተለወጠ ለኮሮና ቫይረስ ህክምና ነው እየዋለ ያለው። እስራኤል እንደምታየው ነው፣ ማንኛውም ከነዚህ ሀገሮች የሚመጣ ሰው እንዳይገባ ከልክላለች። ኔፓል የምርመራ ውጤት የሚያሳይ ሰው ካልሆነ በስተቀር ከነዚህ በሽታው ስርጭት እንዳላቸው ከታወቁ ሀገሮች የሚመጣን ተጓዥ እንደማታስገባ ተናግራለች። ኔፓል ትልቁ የኢኮኖሚ ምንጯ ቱሪዝም ነው እንደምታውቀው እንደዛም ሆኖ እያለ ባለፉት አምስት ቀናት ውስጥ የምርመራ ውጤት ይዞ ያልመጣ ሰው ማለት በቃ መዝጋት ማለት ነው። ማን ያለዋል? እንደዛ አይነት ምርመራ ይዞ ሊመጣ የሚችል የለም። የምርመራ ውጤት የሌለው መግባት አይችልም፣ ኔፓል ዜጋ ካልሆነ ሲያትል አሁን ካየሁ አሜሪካ ውስጥ ስራ ቆሟል። ኦፊሶች በሙሉ ተዘግተዋል። ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች ተዘግተዋል። እንዴት ነው እየተንቀሳቀሰ ያለው? በኢንተርኔት፣ በቴሌፎን ኦንላይን ነው። ካሊፎርኒያም አሁን ብዙ ዩኒቨርሲቲዎች እየዘጉ ናቸው እንቅስቃሴውን ለመቀነስ። የሚያሳይ ያለው ምንድን ነው? በሽታው በገባና መሰራጨት በጀመረ ቁጥር በአጭር ጊዜ ውስጥ ነው ነገሮች መለወጥ ያለባቸው በጣም በፈጣን እና እንደዛ ስለሆነ እኔ በእኛ አገር ትንሽ ጎድሏል የሚለው እና በጣም ቅር የሚያሰኘኝ ያለው ምንድን ነው? ቀላል መልስ ስላለው አይደለም። ባይዘው ወይ በጣም ከባድ ጥያቄ ነው። ነገር ግን ሕብረተሰቡን ማዘጋጀት አዘጋጅቶ ትምህርት ቤቶች መዘጋት ቢያስፈልግ የትኛው ትምህርት ቤቶች ናቸው የሚዘጉት? ዩኒቨርሲቲዎች ቢዘጉ እንዴት ነው ትምህርት የሚቀጥለው? መስጊዶች እና ቤተ ክርስቲያኖች ቢዘጉ ሶሳይቲ እንዴት ነው የሚቀበለው ይሄንን ነገር ስራ ስራ አሁን ቢዘጋ እንዴት ነው ስራ መቀጠል የሚችለው? ካልሆነ እንደዚህ አይነት ህመም እየተሰራጨ በከተማ ውስጥ ስራውን እንዳለው መቀጠል ይቻላል ወይ? ዲስካሽን መጀመር አለበት። ሆስፒታሎች ሌላውን ሕክምና ትተው ወደዚህ መዞር የሚችሉበትን ውስጣቸው ፈትሸዋል ወይ? ይሄ ነው መሰራት ያለበት በጣም በአጭር ጊዜ። መልካም መልካም። በዌብሳይታችን እና በሶሻል ሚዲያ የሚቀጡ በሰፊው እንወያያለን። ለአሁኑ አመሰግናለሁ፣ እግዜር ይስጥልኝ። ፕሮፌሰር ዳዊድ አመሰግናለሁ።